የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መጋቢት 25 2012 ዓ ም ምሽት ፕሮግራማችንን ጀምረናል። እኔ ለምሳሌ ሚስቴ ጋር ስምንት ሰው ነን። ትንንሽ ይዞች አሉ፣ ሶስት አመት፣ ስድስት አመት፣ የስምንት አመት አለ። በሀይል መጥፎስ ችግር ነው ያለ ነው። ራሳቸውም ችግር ውስጥ ስላሉ ምን ማድረግ እንደ ግራ ገብቶናል። በጅቡቲ የሚኖሩ በኮሮና ቫይረስ ምክንያት ከቤታቸው መውጣት የማይችሉ ኢትዮጵያውያን ናቸው። ዘገባውን ቆየት ብለን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ያቀናብርልናል። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ። ጤና ይስጥልኝ ዜናዎቹን የማሰማችው ቆንጂት ታየ ነኝ። በኢትዮጵያ ስድስት ተጨማሪ ሰዎች በኮሮና ቫይረስ መጠቃታቸው መረጋገጡን የጤና ጥበቃ ሚኒስቴር አስታውቋል። ስድስቱ የላቦራቶሪ ምርመራ ከተደረገላቸው ሰባ አራት ሰዎች ውስጥ ሲሆኑ አጠቃላዩ የቫይረሱ ተያዦች ቁጥር ሰላሳ አምስት መድረሱን ነው የሚኒስቴር መስሪያ ቤቱ መግለጫ ያመለከተው። ሰዎቹ አምስቱ ከአዲስ አበባ አንዱ ከድሬዳዋ መሆናቸውን ያመለከተው የጤና ጥበቃ ሚኒስቴሩ መግለጫ በአዲስ አበባ የተገኙት ሁለቱ ተጠቂዎች አስገዳጅ የለይቶ ማቆያ እርምጃ ተግባራዊ ከመሆኑ አስቀድሞ የገቡ እንደሆኑ ነው ያብራራው። ከአዲሶቹ የቫይረሱ ተጠቂዎች ጋር ግንኙነት የነበራቸውን ሰዎች የማጣራት ስራ እየተሰራ መሆኑን የጤና ጥበቃ ሚኒስቴሩ አክሎ አስታውቋል። በአጎራባች ኤርትራ በለይቶ ማቆያ እንዲቀመጡ የተደረጉ አራት ሰዎች ትናንትና በተደረገላቸው ምርመራ በኮሮና ላይ የቫይረሱ ተጠቂዎች ቁጥር 22 መድረሱን ነው አያይዞ የገለጸው። ሦስቱ የቫይረሱ ተጠቂ ሴቶች የበረራ ክልከላ እርምጃ ከመወሰዱ በፊት የገቡ ናቸው ሲል የኤርትራ የጤና ጥበቃ ሚኒስቴር አመልክቷል። ይህ በዚህ እንዳለ አምነስቲ ኢንተርናሽናል በዚህ የኮቪድ-19 ወረርሽኝ ወቅት የኤርትራ መንግስት ስለ ሰብአዊነት ብሎ የሕሊና እስረኞችን ይልቀቅ ሲል ተማጽኗል። የአምነስቲ ኢንተርናሽናል የምስራቅና የደቡባዊ አፍሪካ ዲሬክተር ዲፕሮዝ ሙቼና በእስር ላይ ስላሉት ወገኖቻቸው በከፍተኛ ጭንቀት ላይ ካሉት ኤርትራውያን ቤተሰቦችና ተሟጋቾች ጋር ሆነን የኤርትራ መንግስት እስረኞቹን በአፋጣኝ ያለ ቅድመ ሁኔታ እንዲለቅ እናሳስባለን ብለዋል። አክለውም የተጨናነቁትና ንጽህና የጎደላቸው የኤርትራ እስር ቤቶች የቫይረሱን መዛመት የሚያባብሱ መሆናቸውን አውስተው ፕሬዚደንት ኢሳያስ አፈወርቂ በእድሜ የገፉትንና የሌላ የጤና ችግር ተጠቂ የሆኑትን ጨምሮ የእስረኞቹን ቁጥር ለመቀነስ አስቸኳይ እርምጃ እንዲወስዱ አሳስበዋል። በጅቡቲ የሚኖሩ ኢትዮጵያውያን ስደተኞች የሀገሪቱ መንግስት የኮሮና ቫይረስ ወረርሽኝን ለመቆጣጠር ባሳለፈው ውሳኔ ምክንያት የዕለት ጉርስ ለማግኘት ተቸግረናል ሲሉ ተናገሩ። መንግስቱ ሕዝቡ ከቤት እንዳይወጣ በማዘዙ ከእጅ ወደ አፍ ኑሮ ላይ የምንገኝ ስደተኞች ለረሃብ ተጋልጠናል ሲሉ ነው ለአሜሪካ ድምፅ የገለጹት። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዓለም አቀፉ የኮሮና ቫይረስ ወረርሽኝ በአስደንጋጭ ሁኔታ መዛመቱን ቀጥሎ፣ በቫይረሱ የተጠቁ ሰዎች ቁጥር ከአንድ ሚሊዮን አልፏል። በዩናይትድ ስቴትስ ቁጥሩ ከየትኛውም ሀገር በበለጠ ከ245000 በላይ ህዝብ በቫይረሱ ተይዞባታል። ከአሁን ቀደም በፊት ቫይረሱን ለመከላከል የፊት ጭንብል መሸፈን አያስፈልግም ብሎ የነበረው ዋይት ሀውስ ህዝቡ ጭንብል እንዲጠቀም ዛሬ ማሳሰቢያ ያወጣል ተብሎ እየተጠበቀ ነው። የኒውዮርኩ ከተማ ከንቲባ ቢል ደ ብላዚዮ ነዋሪዎች ለሐኪሞች በሚሰራው ጭንብል ሳይሆን በአንገት ልብስ ስካርፍ ሆነ ማናቸውም ጥቅጥቅ ካለ ጨርቅ የተሰራ ሻሽ መሳይ ባንዳና የሚባለው አፍና አፍንጫውን እንዲሸፍን አሳስበዋል። የሎስ አንጀለስ ከተማ ከንቲባም እንዲሁ ምክር ሰጥተዋል። ፕሬዚደንት ትራምፕን በወረርሽኙ ጉዳይ የሚያማክሯቸው የሀገሪቱ የብሔራዊ የበሽታዎች ቁጥጥርና መከላከል ኢንስቲትዩት ዋና ዲሬክተር ዶክተር አንቶኒ ፋውቺ ትናንት ለሲኤንኤን በሰጡት ቃለ መጠይቅ የሀገሪቱ ክፍለ ግዛቶች ወይም ስቴቶች በሙሉ ሰው ከቤቱ እንዳይወጣ የማያዙበት ምክንያት ሊገባኝ አልቻለም ብለዋል። ፕሬዚደንት ትረምፕ ያን ውሳኔ ለየክፍለ ግዛቱ መተውን መርጠው ሀገር አቀፍ ከቤት አትውጡ ትዕዛዝ ማውጣቱ ላይ ወደ ኋላ ብለው መቆየታቸው ነው የሚታወሰው። በአጠቃላይ የዓለም አቀፍ የወረርሽኙ ይዞታ ላይ ያተኮረ ዘገባ በመጽሄት ክፍለ ጊዜ እናቀርባለን። የኮሮና ቫይረስ ወረርሽኙ በምዕራብ አፍሪቃ እየበረታ ሲመጣ ረሃብ ይብሱን ይጸናል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። የመንግስታቱ ድርጅት በአስራ ሰባት የምዕራብ አፍሪቃ ሀገሮች ባካሄደው የምግብ ይዞታ ግምገማ በመጪው ሰኔ እስከ መስከረም ባሉት ወራት ውስጥ የምግብ ክምችት ስለሚሟጠት ከ19 ሚሊዮን በላይ ህዝብ ይራባል ብሏል። ይህ አሃዝ ከአምናው ተመሳሳይ ጊዜ ሲነጻጸር በሰባ ሰባት ከመቶ የሚበልጥ መሆኑን የጠቆመው ጥናት ሁኔታውን የኮቪድ-19 ወረርሽኝ ይብሱን አወሳስቦታል ብሏል። በብዛት ለረሃብ ተጋላጭ የሚሆኑት ቦርኪና ፋሶ፣ ማሊና ኒጀርን የመሳሰሉ የማዕከላዊ ሳህል አካባቢ ሀገሮች እንደሚሆኑ የገለጸው ጥናቱ አንዱ ትልቁ ምክንያት የአካባቢው ጸጥታ የደፈረሰ መሆኑ ነው ሲሉ የዓለም የምግብ ፕሮግራም ከፍተኛ አማካሪ ኤሪክ ብራከርት አሳስበዋል። ባልደረባቸው ከፍተኛው የክልሉ የደብሊው ኤፍፒ አጣዳፊ ጊዜ ዝግጁነትና ምላሽ አማካሪው አሌክሳንደር ለኩርሴ በበኩላቸው የኮሮና ቫይረስ ወረርሽኝ በከፋ የምግብ እጥረት ላይ ያሉትን የአካባቢውን 12 ሚሊዮን ሕጻናት በባሰ አደጋ ላይ እንደሚጥል ነው ያስጠነቀቁት። በሌላ የምዕራብ አፍሪቃ ዜና የካሜሩን መንግስት ሶስት መቶ ከሚደርሱ የመድኃኒት ቤቶችና ከሆስፒታሎች ክሎሮኪን ነው ተብሎ የሚሸጥ የውሸት መድኃኒት መውረሱን አስታወቀ። ካሜሩን ውስጥ ባለፈው የካቲት የመጀመሪያው የኮሮና ቫይረስ ታማሚ ከተገኘ ወዲህ አሁን የተጠቂው ብዛት ከሶስት መቶ ያለፈ ሲሆን ሰው የወባ መድኃኒቱ ክሎሮኪን ለቫይረስም ያገለግላል የሚል ያልተረጋገጠ መረጃ ይዞ መድኃኒቱን ለመግዛት እየተሯራጠ መሆኑ ነው የተሰማው። የካሜሩን የበሽታዎች ጥራት ቁጥጥርና ምርመራ ላቦራቶሪ ዋና ዲሬክተር ሮዝ አቢንዶ እምቤላ ሲናገሩ የሐሰት የውባ መድኃኒቱ በሀገራችንና በጎረቤት ቻድና ናይጄሪያ እየተሰራጨ መሆኑን የዓለም የጤና ድርጅት መጋቢት መጀመሪያ ላይ አስታውቆናል ብለዋል። ያን ተከትሎም ብዛት ያላቸው ሐኪሞችና ነርሶች እየመጡ ታካሚዎቻችን የምንሰጣቸው የወባ መድኃኒት አልሰራ እያለ ነው፣ ትክክለኛ ክሎሮኪን መሆኑን እንጠራጠራለን እያሉን ነው ሲሉ አስረድተዋል። አብዛኛው ክሎሮኪን ነው ተብሎ የሚሸጠው ነገር በውሃ ከተለወሰ ቾክ የተሰራ እንክብል ሆኖ ተገኝቷል ሲሉ ነው ባለስልጣኗ ያስረዱት። ክሎሪኪን ፍለጋ መሯሯጥ የተጀመረው የፈረንሳይ ተመራማሪዎች መድኃኒቱ ከተሰጣቸው 14 ህሙማን መካከል ገሚሱ ተሽሏቸዋል ካሉና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ክሎሪኪን ለኮቪድ ፍቱን መድኃኒት ሳይሆን አይቀርም ብለው ከተናገሩ በኋላ ነው። ሌሎች ተመራማሪዎች ግን ክሎሪኪን ለኮቪድ ፍቱን መሆኑን እንዲሁም ሌላ ጠንቅ አለማስከተሉን ለማረጋገጥ ተጨማሪ ፍተሻ ያሻል ሲሉ አሳስበዋል። የካሜሩን መንግስት ሁለት የመድኃኒት ኩባንያዎችን አዘግተን አሽገናል፣ የውሸት መድኃኒቱን የሚሰሩ ሰባት ሰራተኞችንም በቁጥጥር ስር አውለናል ብለዋል። የተወሰነው የውሸት ክሎሮኪን ከናይጄሪያ የገባ ነው ሲልም የካሜሩን መንግስት አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ለዜናዎቹ እናመሰግናለን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 25 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አትቪ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ቶች ላይ የሚወሰዱ እርምጃዎች የሰዎችን በቀጥታ ተፈጥሮ የመብቷቸውን መሰረታዊ መብቶቻቸውን ነፃነቶቻቸውን የሚነኩ ናቸው። ስለዚህ የሰዎችን ነፃነትና መብት ለመንካት የህግ መሰረት ያስፈልግሃል። ህግ ማውጣት ግድ ይልሃል። የኮሮና ቫይረስ ስርጭትን ለመከላከል የተጣሉት የመንቀሳቀስ መብት እገዳዎችን ከህገ መንግስቱ ህግ አንጻር ቃኝተው ማብራሪያ የሰጡን የህገ መንግስታዊ ህግና መንግስታዊ አስተዳደር ምሁር አቶ እንዳልካቸው ገረመው ናቸው። ሙሉውን ቆየት ብሎ ትሰሙታላችሁ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ዓለም አቀፉን ወረርሽኝ ኮቪድ-19ን ለመዋጋት ይረዳት ዘንድ የዩናይትድ ስቴትስ መንግስት የገንዘብ ድጋፍ መስጠቱን አስታወቀ። ይህ ድጋፍ ኢትዮጵያ የሚያጋጥማትን የአስቸኳይ ጊዜ የህዝብ ጤና አጠባበቅ ችግር ለመቋቋም እንደሚረዳ አንድ የአሜሪካ ኤምባሲ የስራ መሪ ተናገሩ። መለስካቸው አማሃ ዝርዝሩን ይነግረናል። የአሜሪካ መንግስት ያወጣው መግለጫ ኮቪድ-19 ወረርሽኝን ለመቋቋም አስፈላጊውን ሀብት ሁሉ መንግስት በአሜሪካና ከአሜሪካ ውጭ እያሰማራ እንደሆነ ያስገነዝባል። የዩናይትድ ስቴትስ መንግስት በዚሁ መሠረት ቀደም ሲል በመንግሥታቱ ድርጅት ለተለያዩ አካላት ከሰጠው ሰብኣዊና አጣራፊ የጤና ችግርን ለመቋቋም የሚረዳ ድጋፍ በተጨማሪ 64 ለሚሆኑ በኮሮና ቫይረስ ዓለም አቀፋዊ ወረርሽኝ ምክንያት ከፍተኛ አደጋ ለተጋረጠባቸው አገሮች 274 ሚሊዮን የአሜሪካ ዶላር መስጠቱን መግለጫ ያስረዳል። ኢትዮጵያ ከዚህ ውስጥ አንድ ነጥብ ስምንት አምስት ሚሊዮን ዶላር ይህን ወረርሽኝ ለመቋቋም የሚያስችሉ ተግባራትን ለማከናወን እንደምታገኝ ታውቋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የመረጃ መኮንንና ቃል አቀባይ ሚስተር ጆን አይስ ገንዘቡ ለየትኞቹ የመንግስት አካላት እንደሚሄድ አመላክተዋል። ይህ 1.5 ሚሊዮን ዶላር በቀጥታ የሚውለው ኢትዮጵያ የኮሮና ቫይረስ ወረርሽኝን ለመመከት የምታከናውነውን ሥራ ለማገዝ ነው። እኛ በዚህ ገንዘብ ከዓለም የጤና ድርጅት የቅርብ ረዳቶቻችን፣ ከኢትዮጵያ የጤና ሚኒስቴር፣ ከኢትዮጵያ ማኅበረሰብ ጤና ተቋም እንዲሁም ከሌሎች ጋር በመሆን ኢትዮጵያ ይህን ቫይረስ ለመዋጋት በምታደርገው ጥረት አቅሟን ለማጠናከር አብረን እንሰራለን። ቀደም ሲል የወጣው የዩናይትድ ስቴትስ መንግስት መግለጫ እንደሚለው የአሜሪካ መንግስት የተለያዩ ድርጅቶች ወደ ውጭ የሚሄደውን የገንዘብ ድጋፍ እንዴት ባለ የቅድሚያ ተዋረድ ስራ ላይ መዋል እንዳለበት እየተመለከቱ ይገኛሉ። ቪኦኤ ይህ ለኢትዮጵያ የተሰጠው ገንዘብ ለምን ለምን ተግባራት እንደሚውል ታውቋል የሚል ጥያቄ ለሚስተር ጆን አይስ አቅርቦ ነበረ። ኢትዮጵያ ናሽናል ኤመርጀንሲ ኦፐሬሽን ሴንተር ይህ ገንዘብ እንግዲህ የኢትዮጵያ መንግስት ብሔራዊ አስቸኳይ ሁኔታን የሚመራውን ማዕከል የሚረዳ ነው። ይህ ማዕከል የሚመራው ደግሞ በአደጋ መከላከል ስራ አመራር ኮሚሽን ነው። እነዚህ የስራ ማዕከላትና ኮሚሽኑ ኢትዮጵያ ኮሮና ቫይረስን ለመቋቋም የምታደርገውን ስራም ይደግፋል። በተለይም ይህ ቫይረስ በአዲስ አበባና በሌሎችም የሀገሪቱ ክፍሎች ወደሚገኙ የጤና አገልግሎት መስጫ ተቋማት በአሁኑ ጊዜ ግን ከአርባ በላይ በሚሆኑ የአፍሪካ አገሮች ቫይረሱ ተሰራጭተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዘገባችን ነው የምናልፈው። በኢትዮጵያ የኮሮና ቫይረስ ከተገኘባቸው ሰዎች ጋር የቅርብ ንክኪ ያላቸውን ሁሉ በለይቶ ማቆያ ማስቀመጥ አው አስታወቀ። ንክኪ ያለን መርምሩን ያሉ ሰዎችን ሁሉ ለመመርመርም በቂ አቅም የለም ብሏል። ኢንስቲትዩቱ ሀገሪቱ ካላት አቅም አንጻር ኮሮና ቫይረስ ከተገኘባቸው አስፈላጊውን ግንዛቤ እንዲጨብጡ ተደርጎ ራሳቸውን እንዲያገሉ ነው የሚበረታታው ብለዋል። በኢንስቲትዩቱ የኮሮና ቫይረስ ቅኝት አስተባባሪ አስተባባሪውን አቶ መስፍን ወሰንን ድሬዳዋ የሚገኙ ዘጋቢያችን አዲስ ቸኮል አነጋግሯቸዋል። የድሬዳዋን ሁኔታ አካቶ በተከታዩ ዘገባ ይዳስሰዋል። በድሬዳዋ ከሶስት ቀን በፊት የኮሮና ቫይረስ የተገኘበት ነዋሪ ባለቤቱ በተደረገላት ምርመራ የኮሮና ቫይረስ ተገኝቶባታል። ሆኖም ባለሱ እንደተገኘ በር በዛሬው እለት ስራ የጀመሩት አዲሷ የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ በትላንትናው እና በዛሬው እለት 19 የቅርብ ንክክ ያላቸው የተባሉ ሰዎችን ወደ ለይቶ ማቆያ እንዳስገቡ ገልጸዋል። ከግለሰቡ ጋር ንክክ የነበራቸው እነኚህ ብቻ አይደሉም የሚሉ አሉ። ከአውስትራሊያ ከመጣ በኋላ ድሬዳዋ ለአስራ ሁለት ቀናት ቆይቶ ነው ቫይረሱ እንደያዘው የተረጋገጠው። ይህ በአንዳንድ የሰፈሩ ነዋሪዎች ስጋትን ፈጥሮ ነበር። ከግለሰቡ ጋር ንክኪ የነበራቸው ሁሉ ወደ ለይቶ ማቆያ እንዲገቡ አለመደረጉን ጠቅሰው ለቪኦኤ ቅሬታ ያቀረቡም ነበሩ። በሕብረተሰብ ጤና ኢንስቲትዩት የኮሮና ቫይረስ ቅኝት አስተባባሪ አቶ መስፍን ወሰን ግን ከግለሰቡ ጋር ግንኙነት የነበራቸውን በሁለት ክፍል እናያቸዋለን ይላሉ ከተያዘ በኋላ የኮንታክት ትሬሲንግ ኢሚዲትሊ ይጀመራል። ከሰውዬው ጋር ንክክ ያላቸው ሰዎች ኦንሴት ሲስተሙ ወይም ምልክቱን ካሳየ ከአራት ቀን በፊት ጀምሮ የተነካካቸው ወይም በአንድ ሜትር ርቀት አስራ አምስት ደቂቃ በአስራ አምስት ደቂቃና ከዛ በላይ የቆያቸው ሰዎች ሁሉ ክሎዝ ኮንታክት ይባላሉ። ያሳዋሱ ደግሞ ከሌሎች ሰዎች ጋር የተንተነካኩት ወይም ንክኪ ኮንታክት ያላቸው ደግሞ ካዥዋል ኮንታክት ይባላል። ስለዚህ የኛ ፕሮች ምንድነው፣ ክሎዝ ኮንታክቶችን አክቲቭ ፎሎው አፕ የሚባል ስራለ። አክቲቭ ፎሎው አፕ ማለት ጠንካራ ክትትል እያደረጋቸው ክሎዝ ኮንታክቶቹ ሬጅስተር ተደርገው ስልካቸው፣ ቦታቸው ያሉበት ተደርገው ከማንም ጋር ግንኙነት ለይተው የሚቆዩ ሰዎች ጥበቃ ተመድቦላቸው የሚባል ነገር ሰምቼ ነበር። እነኛ አሁን ራሳችሁ ለይታችሁ አስቀምጦ ለ አስራ አራት ቀን ያላቸኋቸው ሰዎች ያድርጉ አያድርጉ እንዴት ነው ማረጋገጥ የሚቻለው? አሁን የክሎዝ ፎሎ አፑን ኳራንቲን ማድረግ በጣም ከባድ ነው። ያ ማለት ሁሉም ክሎዝ ኮንታክቶች ኳራንቲን ተደርገው በጥበቃ ማለት ነው። ያ ማለት በጣም ብዙ ኮንታክቶች ነው። አሁን ኬዙ እየጨመረ ሲሄድ ፊዚብል አይደለም። በዛ ላይ ክሮስ ኮንታሚኔሽን ሊኖር ይችላል። ስለዚህ ሁንኛ እያደረግን ያለ ነው፣ ካውንስል ተደርገው ክሎዝ ኮንታክቶች ቤታቸው ውስጥ ራሳቸውን አይሶሌት እንዲያደርጉ፣ ፐርሰናል ፕሮቴክቲቭ ኢኩፕመንት ማስክ እንዲያደርጉ፣ ከማንም ጋር ንኪቲ እንዳይኖራቸው የማድረግ ስራ ነው። ኢሚዲትሊ ደግሞ ምልክት ካታዩ ፒክ ተደርገው ወደ አይሶሌሽን ሴንተር ነው። አሁን ባለው ደረጃ ግን ክሎዝ ኮንታክቶችን ኳራንቲን ለማድረግ አንደኛ በጣም ሊስት የተደረጉት እስካሁን ድረስ ላሉት ኬዞች በጣም ብዙ ነው። እሱንም ቷራንቲን ማድረጉ ወደፊት ኬዙ እየጨመረ በመጣ ቁጥር ፊዚብል አይሆንም። ክልሎች አቅማችን ይፈቅዳል ካሉ ግን የቻሉትን ያህል በለይቶ ማቆያ ማስቀመጥ ይችላሉ ይላሉ። ሆኖም ቫይረሱ ወደፊት ይበልጥ ሊስፋፋ ስለሚችልና ይህም በሀገሪቱ ወደፊት ሊፈጥር የሚችለውን ጫና ግምት ውስጥ በማስገባት ቫይረሱ ካለባቸው ጋር ንክክ ያላቸው እራሳቸው ለይተው ክትትል እንዲደረግላቸው ማድረግን ማበረታታት የተሻለ ነው ይላሉ አቶ መስፍን። ከዚህ ባሻገር ቫይረሱ ከተገኘባቸው ሰዎች ጋር ንክክ ያለንና ምርመራ ይደረግልን የሚል ጥያቄ አቅርበው ተቀባይነት ያላገኙና ይልቁንም እራሳቸውን አግልለው የህመም ስሜት ከተሰማቸው ብቻ እንደሚመረመሩ የተነገራቸው የድሬዳዋ ነው። ተዋዶች ቅሬታቸውን ለቪዮ አቅርበው የነበረ ሲሆን አቶ መስፍን ለዚህ አካሄድም መነሻ አለው ይላሉ። የላብራቶሪ ካፓሲቲ ለሁሉም ኮንታክት አሲፕቶማቲክ ወይም ምልክት ለሌላቸው ሳምፕል አንወስድም። ነገር ግን በጣም ሀይ ሪስክ የሆነና ክሎስ ኮንታክት የሆነ ኮንታክቶችን ምልክት ባያሳዩም፣ ለምሳሌ የባለቤትቱን ሳምፕሎች ደን ቴስት አድርገናል፣ ቅድም እንዳልኩ ነገር ግን ምልክት አላሳየም። ድሬዳዋ ከአውስትራሊያ መጡ ለአስራ ሁለት ቀናት በከተማ የቆየ ነዋሪ ከሶስት ቀን በፊት የኮሮና ቫይረስ እንደተገኘበት ከተሰማ በኋላ በነዋሪዎቹ ዘንድ ስጋት አይሎ ይታያል። የከተማዋ መንገዶች እና ገበያዎች ጭር ያሉ ሲሆኑ በከተማዋ አራት ዋና ዋና መስመሮችም የመድኃኒት ርጭት ተካሂዷል። ከአራቱ መስመሮች ሶስቱ ቫይረሱ የተገኘበት ግለሰብ ከሚኖርበት ሰፈር አቅራቢያ የሚገኘው ከኮኔል የሚነሱ ናቸው። አስተዳደሩም በለይቶ ማቆያ ካስቀመጣቸው አስራ ዘጠኝ ነዋሪዎች አዲስን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት የአማርኛ ፕሮግራም ነው። ወደ ተከታዩ ዘገባችን ስናልፍ ተከታዩ ዘገባ ደግሞ በዓለም ዙሪያ ያለውን የኮቪድ-19 ሁኔታ የሚቃኝ ይሆናል። በኮሮና ቫይረስ ስርጭት መስፋፋት ምክንያት በዩናይትድ ስቴትስ በሁለት ሳምንታት ውስጥ 20 ሚሊዮን ሰዎች ስራ አጥተዋል፣ ለመንግስትም የእርዳታ መጠየቂያ ማመልከቻ አስገብተዋል። በዓለም ዙሪያ ያሉ ድሃ የሚባሉ ሀያ ሀገሮች ደግሞ ኮሮና ቫይረስን ለመታገል የሚያካሂዱትን ጥረት ለመርዳት ዓለም ባንክ ሁለት ቢሊዮን ዶላር የሚጠጋ ገንዘብ ለመስጠት ወስኗል። ኮቪድ-19 በዓለም ዙሪያ ስለሚገኝበት ሁኔታ የተለያዩ ዘገባዎችን የተለያዩ ዘጋቢዎቻችን ካጠናቀሯቸው ዘገባዎች የተወሰኑትን ናቸው። ከላይ ያስደመጥናችሁ አዳነች ፍሳሀዬ እነዚህንና ሌሎች ዘገባዎችን ጨምራ በተከታዩ ዘገባ ዝርዝሩን ታስደምጠናለች። ኮቪድ-19 በዓለም ዙሪያ መዛመቱን በቀጠለበት በአሁኑ ወቅት ከአንድ ሚሊዮን በላይ የሚሆን ሰዎች ታመዋል። ዩናይትድ ስቴትስ ውስጥ ከ245000 በላይ የቫይረሱ በሽተኞች አሉ፤ ከማንኛውም ሀገር የበዛ ቁጥር ማለት ነው። የዋይት ሀውስ ቤተ መንግሥት መጀመሪያ ላይ ኮሮና ቫይረስ እንዳይስፋፋ ለመከላከል የሚጠቅመው የአፍና ፍንጫ መሸፈኛ ጭንብል ማድረግ አስፈላጊ አይደለም ብሎ ነበር ከዛሬ ጀምሮ ግን ሰዎች ጭምብሉን እንዲያደርጉ ይመክራል ተብሎ ይጠበቃል። የኒውዮርክ ከተማ ከንቲባ ቤሌ ብላሲዮ ሰዎች በሻሽ በሻርፕና በሌሎች መሰል ነገሮች አፋቸውንና አፍንጫቸውን እንዲሸፍኑ መክረዋል። የሕክምና ጭንብሎች ግን ለሕክምና ባለሙያዎች ስለሚያስፈልጉ ለእነሱ እንዲቆጠብ ይገባል ብለዋል ከንቲባው። ስለ ኮቪድ-19 ፕሬዚደንት ዶናልድ ትራምፕን የሚያማክሩት ዶክተር አንቶኒ ፎቺ ሀገሪቱ ኮሮና ቫይረስን እየታገለች ባለችበት በአሁኑ ወቅት አንዳንድ ክፍለ ግዛቶች ለምን ሰዎች ከቤታቸው እንዳይወጡ እንደማያዙ አይገባኝም ሲሉ ለሲኤንኤን የዜና ማሰራጫ አውታር ተናግረዋል። ዶክተር ፋውቺ በሀገሪቱ ከፍተኛው የተላላፊ በሽታዎች ምሁር መሆናቸው ይታወቃል። ትራምፕ በአገር አቀፍ ደረጃ በቤት የመቆየት ትዕዛዝ ከማስተላለፍ ተቆጥበው ቆይተዋል። የቫይረሱ መዛመት እየከፋ በሄደበት በአሁኑ ወቅት እንኳን ከቤት ያለ መውጣቱን ውሳኔ ለግለ ክፍላተ ግዛት ውሳኔ ትተውት ቆይተዋል። ሰላሳ የሚሆኑ የዩናይትድ ስቴትስ ግዛቶች፣ ዋሽንግተን ዲሲንም ጭምር ነዋሪዎች ከቤታቸው እንዳይወጡ አዘዋል። ለመውጣት የሚያስገድድ ሁኔታ ሲኖር ብቻ ነው የሚንቀሳቀሱት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የኮሮና ቫይረስ ስርጭትን ለመገደብ ሲባል ፓስፖርት የሚሰጠው የሞትና የሽረት ጉዳይ ለገጠማቸው ሰዎች ብቻ ነው የሚል ማስታወቂያ በድረገጹ አውጥቷል። ሕመምና ጉዳት የደረሰባቸው ሰዎች ወይም በቤተሰብ ሞት ደርሶባቸው በ72 ሰዓታት ውስጥ ከዩናይትድ ስቴትስ የሚወጡ ሰዎችን እንደሚያካትት የውጭ ጉዳይ ሚኒስቴር ማስታወቂያው ጠቁመዋል። የዩናይትድ ስቴትስ የጤና ጥበቃ ስርዓት በኮሮና ቫይረስ በሽተኞች ብዛት የመጨናነቅ ሁኔታ ገጥሞታል። ለሕክምና ሰራተኞች የሚያስፈልገው የመከላከያ አቅርቦትም እየተራቆተ ነው ተብሏል። አንዲት ነርስ ኤቢሲ በተባለው የቴሌቪዥን ጣቢያ ሲናገሩ እሳቸውና የስራ ባልደረቦቻቸው ለእርድ የሚሄዱ በጎች ሆነው እንደሚሰማቸው ገልጸዋል። አንዲት ሌላ ነርስ በሲኤንኤን የዜና ስርጭት አውታር ሲናገሩ ደግሞ የሚሰሩበት ሆስፒታል የመመርመር እድል ስለነፈጋቸው አንድ ሆስፒታሉ ውስጥ ያሉ ጓደኛቸውን ለምነው ሲመረመሩ ቫይረሱ እንደተገኘባቸው ገልጸዋል። እኚህ ነርስ ራሳቸው ቫይረሱ እንዳለባቸው ሳይታወቅ የቫይረሱ በሽተኞችም ሲያክሙ እንደነበር ተናግረዋል። የኮቪድ-19 በዩናይትድ ስቴትስ መዛመትና አንድምታው በሁለት ሳምንታት ውስጥ አስር ሚሊዮን የሚሆኑ ሰዎች ስራ አጥ እንዲሆኑ በማድረጉ የመንግስትን እርዳታ ለመጠየቅ ተገደዋል። ወደ አውሮፓ ስናመራ ደግሞ የአህጉሩ የጸጥታና የትብብር ድርጅት ቫይረሱ በተጋላጭ ሕዝብ ላይ ሊያደርስ ስለሚችለው ችግር አስጠንቅቋል። ሰዎችን ህገ ወጥ በሆነ መንገድ የማሸጋገሩ ተግባር ሰለባ የሆኑ ሰዎች የባሰ አደጋ እንደሚገጥማቸው ድርጅቱ አስገንዝቧል። ስር የሰደደው የብዝበዛ መረብ በኮቪድ-19 መዛመት ምክንያት ሲበታተን፣ ሰው አዘዋዋሪዎቹ ገበያቸውን እንዳያጡ ሲሉ የሚፈጽሙት ጥቃት ወይም የሚፈጥሩት አዲስ የብዝበዛ ዘዴ ሰለባዎቹን የከፋ አደጋ ላይ ሊጥል እንደሚችል የአውሮፓው ድርጅት ባወጣው መግለጫ ጠቅሷል። ሰለባዎቹ ሴቶችና ልጃገረዶች ብቻ ሳይሆኑ በግዳጅ ስራ እንዲሰማሩ የተገደዱ ሰዎችና ትምህርት ቤቶች በመዘጋታቸው ጊዜያቸውን ኮምፒውተር ላይ የሚያሳልፉ ተማሪዎችም እንደሚገኙባቸው መግለጫው ጠቁመዋል። ብዙም በማይነገርለት የሰዎችን አካላት ነጥሎ ለመጠቀም ሲባል በሚወሰዱት ሰዎች ላይ ኮቪድ ስለሚያደርሰው አስከፊ ሁኔታም የአውሮፓ የፀጥታና የደህንነት ድርጅት ማንሳቱ አልቀረም። መንግሥታት ህጋዊ ሰነድ ይኖራቸው አይኖራቸው ሳይለዩ ሰዎች ተገቢ ሕክምና እንዲያገኙ ማድረግ ይኖርባቸዋል ሲሉ የተባበሩት መንግሥታት ድርጅት ልዩ የሰዎች ዝውውርን ጉዳይ የሚከታተሉት ማሪያ ግራዚያ ጃማሪናሮ ዛሬ ባወጡት መግለጫ አስገንዝበዋል። በዓለም ዙሪያ ያሉትን 25 ድሃ የሚባሉ ሀገሮችን ኮቪድ-19ን ለመታገል በሚያደርጉት ጥረት ለመርዳት የዓለም ባንክ ወደ ሁለት ቢሊዮን ዶላር የሚጠጋ ገንዘብ እንዲሰጥ ወስኗል። አብዛኛውን እርዳታ የሚያገኙት ኢትዮጵያ፣ ህንድ፣ ፓኪስታንና ሽሪላንካ መሆናቸው ታውቋል። በቀጣዩ ዓመት የዓለም ባንክ ለተመሳሳይ እርዳታ እስከ 160 ቢሊዮን ዶላር ለመመደብ እንደሚችል የባንኩ ፕሬዚደንት ዴቪድ ማርፓስ ገልጸዋል። የኔቶ ማለት የሰሜን አትላንቲክ ቃልኪዳን ሀገሮች ድርጅት የውጭ ጉዳይ ሚኒስትሮች ከፍተኛው የድርጅቱ ወታደራዊ ኃላፊ የአሜሪካ የአየር ኃይል ጀነራል ታድ ዎልተርስ የኮቪድ ቀውስን ለመታገልና ረድኤቱን ለማፋጠን አስፈላጊውን ወታደራዊ እርዳታ እንዲያስተባበሩ አዘዋል። ፖርቱጋል የንግድ አይሮፕላን በረራዎችን አግዳለች። ሰዎች ለስራ ካልሆነ በስተቀር ወደ ሌሎች ከተሞች እንዳይሄዱ ከልክላለች። ሴራሊዮን በመዲናዋ ፍሪታውን ሁለት የኮሮና ቫይረስ የተገኘባቸው ሰዎች መኖራቸውን ገልጻ ከመጪው እሁድ አንስቶ በሀገሪቱ ለሶስት ቀናት እንቅስቃሴ እንዲቆም አዛለች። አዳነች ፍሳሐዬን እናመሰግናለን። አሁን ወደ ተከታዩ ዘገባችን እናልፋለን። ከቀናት በኋላ ቤተሰቦቼን የምመግበው ነገር የለኝም ያሉን በኮሮና ቫይረስ ምክንያት ከቤታቸው መውጣት የማይችሉ ኢትዮጵያውያን ስደተኞች ናቸው። በጅቡቲ የሚኖሩ ኢትዮጵያውያን ስደተኞች የሀገሩ መንግስት የኮሮና ቫይረስን ለመቆጣጠር ባሳለፈ ውሳኔ ምክንያት የዕለት ጉርስ ለማግኘት እየተቸገሩ መሆናቸውን ተናግረዋል። መንግስት ማንም ከቤቱ እንዳይወጣ በሚል ባሳለፈው ውሳኔ ከእጅ ወደ አፍ ኑሮን የሚገፉ ስደተኞች ቤተሰቦቻቸውን የሚደጉሙበት አጥተው ለረሃብ መጋለጣቸውን ለአሜሪካ ድምፅ ገልጸዋል። የመን የሚገኙ ኢትዮጵያውያንም በትውልድ ኢትዮጵያዊ የሆኑ ፍልሰተኞች ላይ እገታ መብዛቱን ይናገራሉ። ናይሮቢ የሚገኘው ዘጋቢያችን ገልሞ ዳዊት ዝርዝሩን ያስደምጠናል። የጅቡቲ መንግስት የኮሮና ቫይረስ በሀገሩ እንዳይስፋፋ ሰዎች ከቤታቸው እንዳይወጡ በማገዱ በሀገሩ የሚኖሩ ኢትዮጵያውያን ስደተኞች ኑሮ እንደከበዳቸው ተናግረዋል። ብዙ ስደተኛ ከእጅ ወደ አፍ ኑሮ የሚኖር ሰው በመሆኑ የተጣለው ገደብ ለረሃብና የተለያዩ ችግር እንዳጋለጣቸው ኢትዮጵያውያኑ ተናግረዋል። አቶ አደም አብዱላሂ የስድስት ልጆች አባት ናቸው። የገጠማቸውን ችግር እንዲህ ያብራራሉ። እኔ ለምሳሌ ሚስቴ ጋር ስምንት ሰው ነን። ትንንሾ ይዞች አሉ። ሶስት ዓመት፣ ስድስት ዓመት፣ የስምንት ዓመት አለ። በሀይል መጥፎ ውስጥ ችግር ነው ያለ ነው። ራሳቸውን ችግር ውስጥ ስላሉ ምን ማድረግ እንደ ግራ ገብቶናል። በዚህ ላይ ደግሞ በአጠቃላይ ናም ሰው ውጭ እንዳይቀሳቀስ ትንሽ ስራ ቆሟል። ምንም መደረግ የምትችለው የለም። አንድ ሰው ባይሰራ ሌላ ሰው ሄዶ የፈለገ ሰው ተራንተው ይኖር ነበረ። አሁን ሁሉም አንድ ሆነ። ስለዚህ በቃ ጊዜያችን ባይኔላ ኮረስ የሚባል በቤት ውስጥ ረሃብ ልንሞት ነው ማለት ነው። ምንም ሌላ መጥፎ የለም። ሳይድ አደም ሌላ በጅቡቲ የሚኖር ትውልድ ኢትዮጵያዊ ስደተኛ ነው። ለአምስት ዓመታት በበርበር አካባቢ መኖሩን የተናገረው ሳይድ በጉልበት ስራ ቤተሰቡን እንደሚያስተዳድር ገልጸው አሁን ግን ሁሉም ነገር በመቆሙ ግራ ገብቶኛል ሲል ይናገራል። በእውነት ለመናገር በሽታው ከመከሰቱ በፊት ስራ ውለን የዕለት ክፍያችን ሲሰጠን ገሚሱን በልተን ሌላውን እናስቀምጥ ነበር። እኔም ከዚያ ከቆጠብኳት ፍራንክ ነው እየተጠቀምኩ ያለሁት። አሁን ግን ቆጠብኳት ሳንቲም እያለቀች በመሆኗ ከአሁን በኋላ እንዴት እንደሚሆን ግራ ገብቶኛል ሲል ይናገራል። ማንኛ ያዳ አቶ አደም እንዲሁም ሳይድ የጅቡቲ መንግስት ለዜጎች እርዳታ ሲያደርግ በሀገሩ የሚኖሩ ኢትዮጵያውያን ስደተኞች ግን የሰብአዊ ድርጅቶች እንዲሁም በሀገሩ የሚገኝ ኢትዮጵያ ኤምባሲ ምንም ሊደግፉን አልቻሉም ሲሉ ተናግረዋል። በየመን የሚኖሩ የኢትዮጵያ ስደተኞችና ፍልሰተኞችም ኮሮና በዓለም አቀፍ ደረጃ ከተከሰተ ወዲህ ይባሶኑ ኑሯቸው እንደተመሰቃቀለ ተናግረዋል። በየመን አልከረፍ ስደተኞች መጠለያ የሚኖሩት አቶ መሐመድ ሙሜ ኮሮና በሚኖሩበት መጠለያ ሊከሰት ይችላል በሚል ውጥረት በካምፑ መስፈኑን ገልጸዋል። አክለውም አቶ መሐመድ ኮሮና ከመከሰቱ ጥቂት ቀደም ብለው ወደ የመን አገር ገብተው ሰነአ ከተማ ጎዳና ላይ ይኖሩ የነበሩ ኢትዮጵያውያን በየመን ሚሊሻዎች ወዳልታወቀ ቦታ ተወስደዋል ብለዋል። ነማ ቁማፍ ድበሰን ሆን ተው ከ1300 እስከ 2000 የሚሆኑ ናቸው። በሽታው ከመከሰቱ በፊት በሰናአ ከተማ ጎዳና ላይ ይኖሩ ነበር። ከዚያ አንስተዋቸው ወዴት እንደወሰዷቸው የምናውቅ ነገር የለም። ይህ ደግሞ በጣም ሐሳብ ሆኖብናል አሁን ይላሉ። አክለው አቶ መሐመድ ኢትዮጵያውያን ፍልሰተኞቹን የወሰዷቸው የየመን ሚሊሻዎች መሆናቸውን ጠቁመው አሁን በሚኖሩበት አልከረፍ ስደተኞች ካምፕ የብርድ በሽታ አይነት ምልክት ያለው በሽታ በወረርሽኝ መልክ መከሰቱን ተናግረዋል። አልከረፍ ውስጥ ተከስተዋል ያሉት በሽታ ትውከት፣ የድካም ስሜትና ከፍተኛ የሆነ የሰውነት ሙቀት ስሜት ያለው ነው ካሉ በኋላ ይህ ከተከሰተ ሁለት ወር አልፎታል፣ ብዙም ሰው በበሽታው ተጠቅተዋል ብለዋል። ሌላ በየመን ስና እና በአልከሪፍ ካምፕ አካባቢ የሚኖሩ ሰዎች የተናገሩት በህገወጥ የሰዎች አዘዋዋሪዎች እየተሰቃዩ ስለተነገረው ኢትዮጵያውያን ዜጎች ነው። አቶ መሀመድ ሙሜ የመን በብልመንድብ አካባቢ የሚገኙ የማቆያ ጣቢያዎች ውስጥ በሺዎች የሚቆጠሩ ፍልሰተኞች ታግተው እየተሰቃዩ ነው ብለዋል። የሆነ የሚስረሱ ጉባኤ ሚገረውና ከናቀባሴ በጣም ብዙ ሰዎች ናቸው ችግር ውስጥ ያሉት። አንድ ከሳውዲ ወይም ከሌላ ቦታ ዘመድ ያለው ሰው ካገቱ እስከ ሶስት ሺህ ዶላር ነው የሚቀበሉት። ሌሎች መስጠት ያልቻሉት ደግሞ ከመካከላቸው አንዱን ገለው እሳት ላያቸው ላይ እየለኮሱ በማሰቃየት ያስፈራሩና ይቀበሏቸዋል። በጣም አስቸጋሪ ስቃይ ውስጥ ናቸው ሲሉ ይናገራሉ አቶ መሐመድ በጅቡቲ በተላለፈው ውሳኔ እየተቸገሩ ስላሉት ኢትዮጵያውያን ስደተኞች እንዲሁም በየመን በአገሩ ሚሊሻዎች እጅ ወድቀው እየተሰቃዩ ነው ስለተባሉት ኢትዮጵያውያን በጅቡቲ ያለውን የኢትዮጵያ ኤምባሲን ለማነጋገር ያደረግነው ተደጋጋሚ ጥረት አልተሳካም። ነገር ግን በቅርቡ በጅቡቲ ቅርንጫፉን የከፈተው የኦሮሚያ ልማት ማህበር ቢሮ ተወካይ አቶ መሐመድ ኢብራሂም ልማት ማህበሩ በጅቡቲ በተላለፈው ውሳኔ ለተለያዩ ችግር የተጋለጡ ኢትዮጵያውያን መፍትሄ የሚያገኙበትን መንገድ ለማፈላለግ ከጅቡቲው የኢትዮጵያ ኤምባሲ ጋር ምክክር ላይ ነው ብለዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ። ሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በአስራ ዘጠኝ ና በሀያ አምስት ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሶ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየው ገበያ ሆነች። የዜናና የትንታኔው መጽሔት የሚስተናገድበት ክፍለ ጊዜ ተጠናቀቀ። አሁን ዘርዘር ያሉ ዘገባዎች ወደሚደመጡበት ክፍለ ጊዜ ላይ እናልፋለን። ወደ ተከታዩ ዘገባችን ነው የምናልፈው። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ 2012 እቅድና የጊዜ ሰሌዳን ለማስተላለፍ የሰጠው ውሳኔ አሳታፊ አይደለም ሲሉ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ በጋራ ባወጡት መግለጫ ቅሬታቸውን አሰምተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የሚመለከታቸው አካላትን ካወያየን በኋላ የሰጠነው ውሳኔ ነው ብሏል። ሙክታር ጀማል ዝርዝር አለው። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ በጋራ ባወጡት መግለጫ እንዳስታወቁት የኮሮና ቫይረስ ወረርሽኝ ኮቪድ-19 በአገሪቱ የፖለቲካ ሂደት በኢኮኖሚና ማህበራዊ ዘርፍ እንዲሁም በሰው ሕይወት ላይ የሚያስከትለውና እያስከተለ ያለው ችግርን ለማስወገድ ቀድሚያ በመስጠት ከሌሎች ኢትዮጵያውያንና ከዓለም አቀፍ ማህበረሰብ ጋር በመሆን የበኩላችንን ድርሻ እንወጣለን ይላል። ይህንን ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ 2012 እቅድ ጊዜ ሰሌዳ አፈጻጸም ላይ ተግዳሮቶች እንደደቀነባቸው የምንገነዘብ ቢሆንም ቦርዱ በውሳኔዎች ላይ የሚመለከታቸውን አካላት ሳያሳትፍ የጊዜ ሰሌዳውን የማስተላለፍ ውሳኔ መስጠቱ አግባብ አይደለም ሲል ተችቷል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ እንደሚናገሩት ቀድሞ የተደረገው ውይይት በቀጠሮ የተለያየ እንጂ ውሳኔ የተሰጠበት አልነበረም ይላሉ። ከዚህ በፊት መጋቢት አስራ ሁለት ቀን ሁለት ሺህ አስራ ሁለት የምርጫ ቦርድ የፖለቲካ ፓርቲዎችን ስብሰባ ጠርቶ በዛ ላይ ይህንን ጉዳይ አንስቷል ባነሳበት ወቅት እኛ ብዙ ሀሳቦች ከቤቱ ተሰጥተው ግብአት ለመውሰድ ነው እናንተ ጋርም ለመመካከል ስላሉ ሀሳባችን ሰጥተናል ሀሳባችን የሰጠነው ሁለት ሳምንት ተቀምጧል ከዛ በኋላ ገና ሁለት ሳምንቱ መጀመሩ ስለሆነ ለምንድን ነው ቸኩላቸው እዚህ ላይ እና የምርጫ ቀኑም ቸጋቸግ ወይም ደግሞ ሊራዘም ይችላል ወደሚለው መደምደሚያ የደረሳችሁ ብለን ሀሳባችን ሰጠን። ከዛ ኋላ ምርጫ ቦርድ አዎ ተመልሰን እንነጋገራለን እንደዛ ከሆነ በሚል ነው ያንን ስብሰባ የዘጋው። አሁን ያ እንዳለ ምን መጥቶ ነው ይህንን ቃሉን ሰብሮ ምርጫውንም የሚያሰርዝና ለፓርላማ ማሳለፍ ይህንን እንትን የሰጠው ከሱ ተከትሎ የሚመጣው ደግሞ ሕገ መንግስታዊ ቀውስና የመንግስት ቀውስ ምን ይሆናል የሚለው ባለ ድርሻዎችን ትን ሳይጨመር ወደዛ የሚገፋ በጣም የሚያሳስብ ስለሆነ መግለጫ ማውጣት የግድ ይሆናል። የኢትዮጵያ ምርጫ ቦርድ በበኩሉ ሰፊ ውይይት ሲደረግ እንደነበረና ከውሳኔው በፊት የሚመለከታቸው አካላት ምክር ሀሳብ እንደሰጡበት ይገልጻል። በጋራ ሰብስቦ ውሳኔ ለማሰጠት ግን የነበረው ሁኔታ ስላልፈቀደ ቦርዱ ባለው ስልጣን ወደ ውሳኔ ለመግባት መገደዱን ነው የቦርዱ ኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ለአሜሪካ ድምፅ የተናገሩት ራሳችን ወደ ድምዳሜ ላይ የደረስ ነው። ያው እንደምታውቀው ከማንም ጋር ድምዳሜ ላይ መድረስ አይጠበቅብንም። የሚጠበቅብን ምንድን ነው የተለያዩ ግባቶችና ውይይቶችን ከተለያዩ አካላት ከማድረግ ነው። በኋላ ግን እዚህ ድምዳሜ ላይ መድረስ የቦርዱ ስልጣንና ና ሀላፊነት ነው። ምክንያቱም ምርጫውን የሚያስፈጽመውን በሎጂስቲክስም በኦፕሬሽንም በወርዱ ስለሚሆን ማለት ነው። እዚያን ውሳኔዎች ያው የቦርዱ ሙሉ ስልጣን ናቸው። ስለዚህ ቦርዱ ከስልጣን ውጭ ሆኖ የወሰነው ውሳኔ አይደለም። በሂደቱ ላይ ያደረግነው ነገር መግለጫው ላይ በጣም በዝርዝር ተገልጿል። ይሄ ጉዳይ በቀጥታ የሚመለከተው የጤና ባለሙያዎችንና የጤና ሚኒስቴር ጋር ነው። ከነሱም ደግሞ ጥያቄዎችን ጠይቀ ከነሱ ምላሾች ለማግኘት ሞክረናል። ከዚህ ፊት የነበረው ትሬንድ እንዴት ነው እንደዚህ አይነት ኤፒደሚኮች በሚኖሩበት ወቅት ከሚቀጥሉት ወራት ለምሳሌ የሚያዝያና ግንቦት ሀገር ውስጥ ያለው ሁኔታ ምን ሊመስል ይችላል የሚለውንም ነገር ከነሱ ወስደናል። እነዚሁ ሁሉ ግብዓቶች አንድ ላይ ሆነው ነው ወደዚህ ውሳኔ የመጣ ነው ስለዚህ ሂደቱ በአጠቃላይ የሚሆነው እንግዲህ ቴክኒካል ጉዳዮቹ የፖለቲካ ውይይቱ ከፓርቲዎች ጋር፣ ቴክኒካል ውይይቱ ከጤና ባለሙያዎች ጋር፣ ከዛ በተጨማሪ ደግሞ ቦርዱ በራሱ እነዚህ ጉዳዮች አንድ ላይ ሰብስቦ ቴክኒካል የሆነ የዳሰሳ ወረቀት አዘጋጅቶ ነው ማለት ነው ያረገለት። መግለጫው የሚጠቁመው እውነት የኮሮና ቫይረስ ወይ ደግሞ ኮቪድ አስራ ዘጠኝ ወረርሽኝ በቦርዱ እንቅስቃሴ ላይ እንቅፋት ይፈጥራል የሚል ስሜትና እምነት አለን ነገር ግን ውሳኔው ላይ ለመድረስ መጀመሪያ በጋራ ውይይት እንዳደረግነው ውላ በጋራ ውሳኔ ለመስጠት ቀነ ቀጠሮ ስለነበረን ቀጣይ ዙር ላይ አብረን መወሰን ሲገባን ቦርዱ ለምን ድምዳሜ ላይ ደረሰ የሚል ጥያቄ ነው። ይህም በተመለከተ ምን ምላሽ አሉት? ከዛ በኋላ የተለወጡ ነገሮችንም አብሮ ማየት ያስፈልጋል። የመጀመሪያው ይህን ግሽን ጨምሯል። የመጀመሪያ አስራ አራት ቀን የነበረ ተጨማሪ አስራ አራት ቀን ተጨማሪ ሌላ ገደብ ተጨምሮበታል። የኮቪድ የታወቁ በቫይረሱ የተጠቁ ክልሎች ወዲያው የተለያዩ ገደቦችን አውጥተዋል። ለምሳሌ በዛን ጊዜ ስንወያይ የአስቸኳይ ጊዜ አዋጅን ያወጣ ክልል አልነበረም። አሁን የአስቸኳይ ጊዜ አዋጅ ወጥቷል። ስለዚህ ትሬንዱ የሚያሳየው ምንድነው? ነው በውይይት ወቅት የነበረው ይሄ የኮቪድ ሁኔታ ላያስታውቅ ይችላል እና በወደፊት እየተወያየ እናየዋለን የሚለው መንፈስ በጣም በፍጥነት የሚቀያየሩ ነገሮች መልኩ በጣም ተቀያይረው ሁሉ ክልሎች ክልላቸውን መዝጋት ከተሞቻቸውን መዝጋት የራሳቸውን የአስቸኳይ ጊዜ አዋጅ ማወጅ ላይ ደርሰዋል። ቤትነታችን ላይ ገዝለዋል። ከዛ በተጨማሪ ደግሞ በዛ መሀል የፖርት ሰራተኞችም የፌዴራል ሰራተኞች ከቤታቸው እንዲሰሩ ተደርገዋል። የጋራ የሆነው ጉዳይ ላይ በተናጠል ዝም ብሎ ውሳኔ መስጠት ግን አላስፈላጊ መንገድ የሚያስኬድና አግባብም አይደለም ይላሉ የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና። ከሚዲያ ለመንግስት እንዲህ አይነት ጥናትና አዳሰሳ አቅርበናል የሚል ነው። በዚህ ላይ ከመንግስት ውሳኔም ለመደገፍም ለመቃወምም በጊዜ የደረሰን ኢንፎርሜሽን ከሚዲያ ከመስማት ውጭ ለአሰሳ ጥናት ምን ምንን ያካትታል፣ ምን ምንን አቅጣጫ ያመላክታል የምለው በበጊ አላገኘንም። በዛም ሆነ በዚህ በዚህ ወሳኝ ወቅት ዴሞክራቲክ ኢትዮጵያ ትወለዳለች ብለን ሁላችንም ለዚህ ደግሞ በተለያየ መንገድ ታዋጽ እናደርጋለን ብለን በምንጠብቀበት ጊዜ እንዲህ አይነቱ ስፈተን ይህን ጊዜ ተጠቅመን ላለፉት አምሳ ዓመታት ሆነ አሁን ባለንበት ሁኔታ ስህተት እንዳንሰራ በቂ የሆነ ምክክር እንደሚያስፈልግ ፈላጊም ከሆነ በቂ ድርድርም ጭምር እንደሚያስፈልግ እና የነጌቱ ኢትዮጵያ እድል በቀላሉ ዝም ብሎ በአንድ ፓርቲ ውሳኔ ብቻ ከተላለፈ ምናልባትም ሌላ የቀውስ ዙር ውስጥ ሊከተል ስለምንችል እነዚህ ሁሉ ነገሮች ታስቦ አቅጣጫ የያዘ ምክር ለመስጠት ነበር መግለጫ ያወጣ ነው። ወቅታዊው ችግር የኮሮና ቫይረስ ወረርሽኝ እውነትም የቦርዱን ስራ ሊያደናቅፍ ይችላል የሚለው የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ መግለጫ። ቢሆንም ግን ውሳኔው የሚመለከተው አካል ሁሉ አሻራ ያረፈበት ሊሆን ይገባል ነሚሉት ወይዘሪት ሶሊያናም ቢሆኑ ይህ ጥሩ ነበር፣ ጊዜው ግን አልፈቀደም ነው የሚሉት። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። አድማጮች ተከታዩ ዘገባችን ደግሞ ወደ ጣሊያን ሚላን ነው የሚወስደን። አንቶኒዮ ፓጋና ኢትዮጵያ ጅማ ውስጥ ከጣሊያናውያን ቤተሰብ የተወለዱ አሁን ደግሞ ሚላን ከተማ ውስጥ በሚገኝ ወንጌላዊት ቤተ ክርስቲያን ውስጥ በማገልገል ላይ የሚገኙ ወንጌላዊ ናቸው። አማርኛን አቀላጥፈው የሚናገሩት አንቶኒዮ ቸልተኛ መሆን እና ለሚሰጡት መመሪያዎች ትኩረት ሰጥቶ አለመተግበር ጣሊያን ያለውን ማህበረሰብ ዋጋ አስከፍሎታል ይላሉ። ከኢትዮጵያውያን ማህበረሰብ ጋር በቅርበት የሚገናኙት ወንጌላዊ አንቶኒዮ ኮሮና ቫይረስ በማህበረሰቡ ላይ ያደረሰውን ጉዳት አካፍለውናል። ካለፈው ነገር ሌሎች ይማሩበታል ሲሉም ምክረ ሀሳብ ለግሰዋል። አነጋግረናቸው ነበር። ራሳቸውን በሚገባ ከሚያስተዋውቁበት ቃለ ምልልሱ ይጀምራል። ስሜ አንቶኒዮ ፓጋና ነው። ፓስተር ነኝ። በሚላኖ ወንጌላዊት ቤተ ክርስቲያን ውስጥ በዚህ አገልግሎት ነው የማገለግለው። አማርኛ እንዴት ለመዱ? እንዴት ቻሉ? አማርኛ የለመድኩት እንግዲህ የተወለድኩት በኢትዮጵያ ጅማ ከተማ ላይ ነው። እዛ ተወልጄ ነው ያደግኩት። እስከ ሀያ ሁለት ዓመት አካባቢ እዛ ኖር ያለሁኝ ከዚያ በኋላ ነው እንግዲህ ወደዚህ በሚሊተሪ ሰርቪስ የመጣሁት። እንግዲህ ጣሊያን እንደሰማ ነው በጣም በዚህ በኮሮና ቫይረስ የተወዳች እና ሕዝቦቿም ቫይረሱ በመጠቃታቸው ምክንያት ብዙ ሰው ያጣች ሀገር ናት። እና ምን ይመስል ነበር ኮሮና ቫይረስ በጀመረ ጊዜ የሰዎች ሁኔታ ቸልተኝነት ነበር ወይ? ወይስ ወዲያው ተቀብለው እርምጃ መውሰድ ሂደት ነበር ወይ? ምን ነበረ? በመጀመሪያ ደረጃ ያው እንግዲህ አምስት ሰው ተገኘ ተብሎ ነበር የጀመረው። በዚህ ብዙ ሸክም አልወሰዱበትም ማለት እችላለሁኝ። ምንም አልተሰማቸውም። ቀላል አድርገው ነው የተመለከቱት። አምስት ሰው ተገኘ በዚሁ የሚቆም አይነት መስሏቸው በቸልተኝነት ነበር የሚሄዱት። ነገር ግን በአንድ ጊዜ ነው የተስፋፋው። ከሚላኖ በግምት ወደ አርባ አምስት ኪሎሜትር ኪሎ ሜትር ከዛም ባነሰ ኪሎ ሜትር አካባቢ ነው የተገኘው። ቦታው እዛ ላይ አንዷን ከተማ ሙሉውን ነው የዘጓት፣ መውጫ መግቢያውን ማለት ነው። ከዚህ የተነሳ ህዝቡ ግን ብዙ ደንታ አልሰጠውም ነበረ እና መጨረሻ ላይ እየባሰ ሲመጣ ነው መንግሥት እርምጃ የወሰደው። መንግሥት እርምጃ ሲወስድ ደግሞ ቅጣቱንም አስቀምጦበት ነው። ያም ሆኖ እንኳን ሰው በቸልተኝነት ይወጣ ነበረ። ከዛ የተነሳ ነው የመባባሱ ሁኔታ እየጨመረ የሄደው ህዝቡ ካወቀ በኋላ ድንጋጤ ነበረው። ራሱን ለመጠበቅ ምን አይነት እርምጃ ወሰደ? ልክ እየተባባሰ ሲመጣ እንግዲህ ብዙ ድንጋጤው የመጣው በአዛውንቶቹ ዙሪያ ነው። ለምን አዛውንቶቹን ነበረ ብዙ የሚጎዳው። የወጣቱ ክፍል ደግሞ አዛውንቶችን የሚጎዳ ከሆነ እኛን ስለማይነካን የሚል ድፍረት ነው ይዘው የወጡት ያ ድፍረት ነው ብዙም ደግሞ እየጎዳ የመጣው ይሄ ቸልተኝነት ብዙ የሀገሪቱን ህዝብ ሊጎዳ ችሏል። አሁን ምን ይመስላል ያለው ሁኔታ? አሁን ታላቅ ፍርሃት ወድቋል በምድሪቱ ላይ ፍርሃት ነግሷል። እንግዲህ ወደ ሱፐርማርኬቶችም ለመሄድ እራሱ ፍቃድ ያስፈልጋል። በመንግስት ከፍተኛ እርምጃ እየተወሰደ ነው። ሱፐርማርኬቶችም ለመግባት ብዙ ጥበቃ፣ ብዙ ሰልፍ አለ። ድሮ ሀገር ቤት ቼው እንደመጣወት አይነት ሰልፎች አሁን እየታዩ ነው ያሉ እና ተደርጎ ማይታወቅ ነገር ነው። እኔ እንግዲህ ከኖርኩበት ጊዜ ጀምሮ እንዲህ አይነት ነገሮች ታይተው አይታወቁም። ወጣቶች ከዛ በኋላ መያዝ ሲጀምሩ ምን አይነት እርምጃ ወሰዱ። ከፍተኛ ድንጋጤ አለ። አሁን ከተማዋ ሰው የሚኖርበትም ራሱ አይመስልም። ሚላኖ ማለት እንግዲህ የሞዳ መናገሻ ነች ሰው ጠፋ ማለት ሀያ አራት ሰዓት መኪና የሚንቀሳቀስበት ነው አንዳንድ ሱቆች ክፍት ያሉበት አሁን ግን ሙሉ ለሙሉ የተዘጋበት ጊዜ ነው ከተወሰኑ ድርጅቶች በስተቀር ለምን ነገን ተመልክተው አክሳሪነታቸው ታይቶ እንዲሁም ደግሞ የአየር ንብረት በአየር ንብረት ላይ ጉዳት የሚያደርሱ ነገሮች ፋብሪካዎች እንደዚህ የማይዘጉ አሉ እና እነሱ እነሱ ብቻ ናቸው ክፍቶች እንጂ በሙሉ ለሙሉ ዝግ ነው ቤተ ክርስቲያንስ ምን አይነት እርምጃ ነው የወሰደችው? እንግዲህ ብዙ ምዕመናን ይኖራታል በስሯ፣ እና ምን አደረገች ቤተ ክርስቲያን? የመጀመሪያው ቀን በተደረገው የመንግስት እቀባ ማለት እችላለሁኝ መሰብሰብ እንደማይቻል ሲነገር የመጀመሪያ እርምጃ የወሰደችው ቤተ ክርስቲያን ነች እና ሁላችንም በየቤታችን ነው የተቀመጥ ነው። ለምን እርምጃውም ከፍተኛ እስከ ማዘጋትን ስለሚደረስ በመንግስት የወጣው ሕግ በዚህ ደረጃ ፈጥ ፈጣን እርምጃ ህዝቦቿንም ለመከላከል በማለት ፈጣን እርምጃ ተደርጓል። እርስዎም ያገለግሉበት ቤተክርስቲያን እንግዲህ የኢትዮጵያውያን ኮሚኒቲዎች አሉ፣ እናንተ ጋር ወይስ ለጣሊያን ኮሚኒቲ ነው? ከኢትዮጵያ ኮሚኒቲ ጋር ያሉት ግንኙነትስ ምን ይመስላል? እኔ እንግዲህ ሙሉ ለሙሉ ኢትዮጵያ ኮሚኒቲ ጋራ ነው ማለት፣ በኢትዮጵያውያኖች ዙሪያ ነው የማገለግለው። ያው ከጣሊያኖቹም ጋራ አለኝ ህብረት፣ በዚህ ህብረት ውስጥ አገለግላለሁኝ። ምን ይመስላል ኢትዮጵያውያኖቹ ያሉበት ሁኔታ? አሁን እንግዲህ ብዙዎቹ ያው በጸሎት በጾም ጊዜያቸውን ከእግዚአብሔር ጋር በማሳለፍ ከቤተሰቦቻቸው ጋር በማሳለፍ ጊዜያቸውን ያጠፋሉ። እንገናኛለን በየቀኑ ጸልያለን፣ ለረጅም ሰዓታት የእግዚአብሔርንም ቃል እንማማራለን። በእንደዚህ አይነት ሁኔታ እየቀጠልን ያለ ነው። በአካል ነው የምትገናኙት ወይ አይደለም? በመስመር ነው በስልክ መስመሮቻችን እንገናኛለን። የተጎዱ ኢትዮጵያኖች አሉ በኮሮና ቫይረስ የተያዙ ህይወታቸው ያለፈ በኮሮና ቫይረስ የተያዙ እንዳሉ ሰምቻለሁኝ አንድ እህታችን በሆስፒታል ውስጥ እንዳለች ባለቤቷም እንደዚሁ በቤት ውስጥ ያው ገለልተኛ ሆኖ እንዲቀመጥ ተደርጓል። ሌላው ደግሞ ከሚላኖ ወጣ ብሎ ወደ መቶ ሀያ ስምንት ወይንም መቶ ሀምሳ ኪሎ ሜትር አካባቢ ሁለት ሰዎች እንዳረፉ ሰምቻለሁኝ። አንደኛው የአስም ታማሚ እንደነበረና ሆስፒታል ሄዶ ተመርምሮ በአስሙ ስለሚያውቁት ምናልባት አስም ነው ብለው ወደ ቤት ሲመልሱት፣ በኋላ ግን ሲጣራ ባለቤቱም በዚህ በሽታ እንደተጎዳች፣ እሱም በዚህ ሕይወቱ እንዳለፈ እንዲሁም አንድ እናት መጥተው ለሕክምና ከሀገር ቤት መጥተው እየታከሙ እያለ በዚህ በሽታ ተነክተው እንግዲህ እሳቸውም ህይወታቸው እንዳለፈ ነው የሰማሁት። ሌላ ደግሞ አንድ እህትም እንደዚህ ሀምሳ ኪሎ ሜትር ላይ እሷም ትንሽ ታማሚ ነበረች። ይሄው በሽታ አግኝቷት ተጨማሪ ይሄ በሽታ አግኝቷት፣ በዚህ ተጎድታለች። በዚህ ምክንያትም ደግሞ አርፋለች። ዛሬ ነው ያረፈችው፣ ትላንትና። የመረጃ ልውውጡ ምን ይመስላል? አሁን እርስ በርስ መረጃ የሚያገኙበት ጥንቃቄ የሚያደርጉበት እንደዚህ አይነት የመረጃ የሚለዋወጡበት መንገድ አለ። መረጃዎች እንግዲህ ያው ከተለያየ ቦታ ይደርሳል። ሀምሳ ሀምሳ ነው። ሀምሳው የውሸት ነው። ሀምሳው ደግሞ እውነተኛ የሆነ ነው። እውነተኛ የሆኑት መረጃዎች ይታወቃሉ ከየት እንደሚወጡ። ሐሰተኞችም ደግሞ ለራሳቸው ጥቅም ብለው የሚያደርጉት የሐሰት መረጃዎችን ያው ይወጣል ማለት ነው። ይህንን ማንም ሰው ሊጠነቀቀው የሚገባው ጉዳይ ስለሆነ የሐሰት መረጃዎችን ገለል በማድረግ በሌላው መረጃ መጠቀም ነው። የሐሰት መረጃዎች እንግዲህ ከኮሮና ጋር የተያያዘ የሐሰት መረጃ በዚህን ሰዓት ይወጣል። ከወጣስ ማን ነው? ምን አይነት መረጃዎች ናቸው የሀሰቶቹ? የሀሰቶቹ ያልተጠበቁ የውሸት የሆኑ ናቸው። ያልተጠበቁ ከተለያየ ቦታ ይመጣሉ። ምንም ፍንጭ የለለው ምንም ፍንጭ የለለው ነው። ከዚህ በፊት ለምሳሌ በጣሊያን ውስጥ በበሽታው ተያዙ የተባሉ ሰዎች ሲነገር በጣም የሚያስደነግጥ ነበረ። ግን ያንን ባለማወቅ በተለያየ ምክንያት ወደ ሆስፒታል ድንገተኛ አደጋ የሚገቡ ሰዎች በገቡ ቁጥር በዚህ ለኮሮና ቫይረሱ እንደገቡ ተደርጎ ነበር የሚመዘገቡት። ግን ይሄ ቁጥር ዝም ብሎ ተጨምሮ ይነገር ነበረ። በኋላ ግን የማጣራት ስራዎች እየተደረጉ ሲመጡ በሌላ ምክንያትም የሚገቡት እንዳይመዘገቡ ተደርጎ ተከልክሏል። ምንድነው የሚጠቀሙት ከዚህ አናውቅም። ምናልባት በዩቱብ ውስጥ የሚጠቀሙት ነገሮች ሊኖራቸው ይችላል። ሌላ ምን ይጠቀማሉ? አንዳንድ ሰው ውሸትም ደግሞ እንደ ስራው አድርጎም ያወራ አለ። ለኢትዮጵያውያን ማህበረሰብ ምን የሚያስተላልፉት ነገር አለ? አሁን ከጣሊያኑ ልምድ በመነሳት በጣም ጋቱ ወንድሜ ነው እህቴ ነው ጓደኛዬ ነው እሱ ላይኖረው ይችላል ብሎ የሚባለው ነገር እጅግ በጣም የተሳሳተ ስለሆነ፣ ማንም ከማንም ጋር እንደ ባይቀራረበ በዚህ መከላከል የሚቻል ከሆነ ሰው ዝንጉ መሆን የለበትም። በፍጹም በፍጹም ሕይወቱን ለማትረፍ የሌላውንም ሕይወት ደግሞ ለማትረፍ ከፈለገ በጣም ጥንቃቄ ያስፈልጋል። አሁን ለምሳሌ ሆቴሎች፣ ባሮች የእቃ ማጠባ ደንብ ሳይታጠብ በጥድፊያ የሚቀርቡ ብርጭቆች፣ ሳህኖች፣ ማንኪያ፣ ሹካ እነዚህ ነገሮች ከፍተኛ ጽዳት ስለሚያስፈልጋቸው በኢትዮጵያ የጽዳት ደረጃ ላይ ከፍተኛ ጥንቃቄ ስለሌለ በዚህ እንኳን ቢታቀቡ ሪስቶራንት፣ ባር እነዚህ አይነት ነገሮች በጣም ከባድ ከባድ የማስተላለፊያ ቦታዎች ስለሆኑ መጠንቀቅ፣ እንዲሁም ደግሞ በየቦታው ምራቆችን አለመጥፋት፣ የተጠቀሙበትን ሶፍት በየቦታው ባይጥሉ በጣም የሚያሳዝኑ ነገሮች እንግዲህ እነዚህ ናቸው። ወደ ሰውም በከፍተኛ ሁኔታ እነዚህን ቫይረሶች ሊያስተላልፉ ይችላሉ ብዬ መገምታቸው። እነዚህ እነዚህ ከተጠበቁ ትንሽ ጋብ ሊደረግ ይችላል። ሌላው ደግሞ ወደ ቤታቸው ሲገቡ ጫማዎቻቸውን እቤት ደጃፍ ላይ አውጥተውት በላስቲክ ጠቅልለው እንግዲህ ሌባ ካልሰረቀባቸው ወደ ውስጠኛው ክፍል ቢያስቀምጡና ሲወጡ አድርገው ቢወጡ ለምን ከዛ ጋር ተጣብቆ ወደ ቤት ውስጥ ስለሚገባ ይህንን ከፍተኛ ጥንቃቄ ቢያደርጉበት ጥሩ ነው። እሺ፣ እሺ። በጣም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ለሰጡን ማብራሪያ አመሰግናለሁ። የምትከታተሉት የአሜሪካ ድምፅ የአማርኛ ፕሮግራም የአርብ ምሽት ዝግጅታችንን ነው። አድማጮች ሰዓታችን እየተጠናቀቀ ነው። ወደ መጨረሻው ዘገባ እናልፋለን። የኮሮና ቫይረስ የተገኘባት የቻይና ውሃን ከተማ ላለፉት ዘጠና ቀናት ከዓለም ተገላ ቆይታለች። የቫይረሱ ምንነት ባልታወቀበት ሰዓት በዛ ይኖሩ የነበሩ ሶስት መቶ ኢትዮጵያውያን ተማሪዎች በጭንቀት ውስጥ ሆነው ሀገር አውጡን የሚል ጥሪ ሲያደርጉ እንደነበር የሚታወስ ነው። በቀጣዩ ሳምንትም ውሃን ከተማ ለእንቅስቃሴ ክፍት ትሆናለች። በዛ የሚኖሩ ኢትዮጵያውያንና ተማሪዎቹ በኢትዮጵያ ለሚደረገው የኮቪድ-19 መከላከያ ድጋፍ ለማድረግ 191389 የቻይና የን ማለትም ወደ ኢትዮጵያ ስንመነዝረው 894912 ብር አሰባስበዋል። ተማሪዎቹ ያለፉት ዘጠና ቀናት እንዴት እንዳሳለፉና አሁን ላይ እያደረጉ ስላለው እንቅስቃሴ ኤደን ገረመው ከፊደል አበራና ከመስከረም ተሾመ ጋር ቆይታ አድርጋ ተከታዩን አሰናድታለች። በቻይና ውቻንግ ዩኒቨርሲቲ የሲቪል ኢንጂነሪንግ ተማሪ የሆነው ፊደል አበራ በድንገት በመምህራቸው አማካኝነት ስለ ቫይረሱ ሲነገራቸው የነበራቸውን ድንጋጤ ያስታውሳል። እኛም መጀመሪያ አካባቢ ላይ በጣም የተጋፈጥ ነው ስነ ልቦና ጫና ነው ማለት። ልክ እንደጀመረ ስለ ቫይረስ ብዙም አይታወቅም ነበረ። ወዲያው ነበረ ትምህርት ቤት ሊኖ ማለት ነው የነገረን እና እንደ መንቀሳቀስ ታቆማላችሁ ከዛሬ ጀምሮ ማለት እና በጣም ድንጋጤ ነበረ። ከዛ በኋላ ኦልሬዲ ተቆለፈብን። መውጣት አንችልም ከመግባት አንችልም። ምግብ ከውጭ የሚመጣበት መንገድ የትምህርት ቤቱ አስተዳደሮች ወሰኑ እና ኢቫኩዌሽን ምናምን ጠይቀን ነበረ መንግስት በተደጋጋሚ እና ያ ሳይሆን ቀርቷል። በጣም የሚከብደው ትንሽ በስነ ልቦና አንጻር ነው ማለትም በቃ ይቆለፈብሻል። ቤት ውስጥ ብቻሽን ነሽ ያለሽው እና ወደ ውጭ ወጥተሽ ምንም አይነት ነገር ማከናወን አትችይም። እና ደግሞ በዛ ላይ ቫይረሱ ከመቼው መቼው የያዘኝ የሚል ስጋት ጭምር ማለት ነው። እነዚህ እነዚህ ነገር ስለማምሩ ያኔ እንደቆመ መቼ ተይዘን ይሆናል ተያዝን የሚሆን የሚለው ነገር በጣም ተጽዕኖ አለው እና ይህንን ነገር እንግዲህ ለመወጣት እኔና የጓደኞቼ ልምድ ማለት ነው፣ ቪዲዮ ኮል ከጓደኞቼ ጋር ሆነን ያው እንደዋወላለን፣ እንጫወታለን በቃ እና ስፖርት እንሰራለን፣ መጽሐፍቶችን እናነባለን እና ትምህርት ቤቱም ይነግረናል፣ ምን ምን ማድረግ እንዳለብን በአወንታዊ የሆነ አእምሯችንን እንዳዳብር ለስነ ልቦናችንም ይገነባል ነገር እንደዚህ መልክቶች ይልኩልን ነበረ። እና በዚህ አይነት ሁኔታ ነው ትንሽ የተጋፈጥ ነው ማለት ይችላሉ። አሁን ላይ ቫይረሱ ኦልሞስት እየተቆጣጠሩ ስለሆነ ስድስት ቀን በኋላ ምናምን እንደዛ ሎክዳውኑ ይነሳና ወደ ውጭ ማውጣት እንችላለን። የሰው ልጅ ደግሞ በቃ የሆነ መንቀሳቀስ ይፈልጋል፣ አዳዲስ ነገሮችን ማየት ይፈልጋል። ውጭ ወጠን አየር መውሰድ በጣም እንድንጓጓ አድርጎናል። ዓለም ሁሉ ስለ ኮቪድ አስራ ዘጠኝ ባላወቀበት ሰዓት በዚያ የነበሩትና ያንን ከባድ ወቅት ያሳለፉት ተማሪዎች አሁን ላይ ደግሞ ኢትዮጵያ ውስጥ ያለው የጤና ሁኔታ እንደሚያሳስባቸው ይናገራሉ። ከዚህም በመነሳት በውሃን የሚኖሩ ተማሪዎችና ኢትዮጵያውያን ግለሰቦች በሁለት ዙር የሚካሄድ የገቢ ማሰባሰቢያ ለማድረግ የወሰኑ ሲሆን በመጀመሪያው ዙሩም 191389 የቻይና የን ወይም 895000 ብር የሚጠጋ የኢትዮጵያ ብር አሰባስበዋል የምንገኝ ተማሪዎች ህብረት አለን በዛ ተማሪዎች ህብረት አነሳሽነት እና በተማሪዎች መልካም ፈቃድ ማለት ነው ኢትዮጵያ ውስጥ ነገር ከተከሰተ በኋላ ትንሽ የሚያስደነግጠን ምክንያቱም ያው እዚህ እንደዚህ ያደጉ ሀገራቶች ኢኮኖሚያቸውን እንኳን እንደዚህ ያናጋ ነገር ሀገራችን ከሄደም ችግር ሊፈጥር እንደሚችል ተገንዝበን እና ትንሽ የራሳችን መንግስትም አንዳንድ እንደዚህ ኢኒሽቲቮች እንትን ብሎ ከባለ ሀብቶች ከተለያዩ ወገኖች እንደዚህ እርዳታ እያሰባሰበ እንደሆነ እኛም ያንን አይተን እኛም የራሳችን ነገር ማድረግ አለብን ብለን በመልካም ፈቃደኝነት እርዳታ አድርገናል። ማለት ተማሪው በሚፈልገው መጠን እርዳታ እንዲያደርግ ተጠይቆ የመጀመሪያው ዙር ኦርሞስ ከተማሪዎች ተሰብስቦ ተልኳል። በኋላ ሁለተኛው ዙር አሁን ደግሞ በቅርቡ እንደዚህ ብር ሰብስበን እንልካለን። በቫይረሱ አማካኝነት በተፈጠረ ከፍተኛ ጭንቀት እቤት ውስጥ እሳት አደጋ እስከ መፍጠር እንዳደረሳት የምትናገረው ደግሞ ከሁለት ልጆቿ ጋር በውሃን ትምህርቷን እየገፋችው ያለችው መስከረም ተሾመ ናት። በዚህ ወቅት የእጅም ሆነ አካላዊ ንጽሕናን መጠበቅ መሰረታዊ መሆኑን ገልጻ፣ ኢትዮጵያ ውስጥም የውሃ አገልግሎት ላይ ሊሰራበት ይገባል ትላለች። ገና በሽታው አስከፊነቱ እየተነገረ ባለበት ሰሞን ላይ ገና ሁለት መቶ ሶስት መቶ መሞት ሲጀምር ጎረቤት ሲያስነጥስ አደረ እና በማግስቱ በጣም ፓኒክ ሆኜ ኬሚካል ነው የረጫሁት ቤቴ አጠቃላይ ላይ እና ኤሌክትሪክ ላይ ሁሉ ረጥቼ በቃ ቤቱን ሁሉ ላቃጥለው ማለት በጣም ከጥንቃቄ የተነሳ በኋላ ላይ ሰዎቹ ዎች ተረዱኝ። ወዲያውኑ ኤሌክትሪክ አጥፍተው ጠራርገን እስከዚህ ደስ ነው ፓኒክ የሆንኩት። በኋላ ላይ ግን ያው መደረግ ያለባቸውን ጥንቃቄዎች ሁሉ አደረግን። በቃ አልወጣን ያለችውን ነገር ደረቅ ብዙም በውሃ ብቻ ቀቅለን የበላንበት ጊዜ አለ። ምክንያቱም ለመውጣት ካለን ስጋት አንጻር ማለት ነው። እና ግን ያ ጊዜ አለፈ። አሁን እግዚአብሔር መጀመሪያ ፓኒክ አለመሆን ነው። ከመጣም ያው ትጋት ተጫል የመጣው ግን እኛ ቀድመ እዛ ውስጥ መገኘት የለብንም። ፍርሃታችን አሳልፈው ለሌላ ችግር ውስጥ ነው የሚደርገን። እና ያ ጊዜ አለፈ። ባ ነገር ማሸነሽ የምንችለው በቃ በአምላክ ጸጋ ብቻ ነው። ቅቷ ገዳኝ ነው። ጥንቃቄ ያስፈልጋል። መደንገጥ አያስፈልግም፣ መሸበር አያስፈልግም። እና በተረጋጋ ሁኔታ በመተሳሰብ በመዋደድ አብረን ይህንን በሽታ ድል ማድረግ ማሸነፍ እንደምንችል ነው። እና ሰው ደግሞ እኮ በተለያየ መንገድ መሞቱ አይቀርም። ግን ጥንቃቄ በዚህ ሰዓት አሁን በተለይ ለምሳሌ የግል ንጽህና ከግል ንጽህና ደግሞ አልፎ የአካባቢ ንጽህና መጠበቅ በጣም በጣም ወሳኝ ነው። በዚህ ሰዓት በተለይ የውሃ ውሃ አገልግሎት ይህን ንጽና ስንጠብቂበት በጣም ወሳኝ ነገር ነው እና ደ መንግስት እዚህ በተለይ ውሃ ላይ በደንብ ቢሰራ እዚህ ላይ አተኩሮ ቢሰራ። ከዘጠና ቀናት ብቸኝነት በኋላ አሁን ላይ ተማሪዎቹ ፀሐይን ለመሞቅና ንጹሕ አየርን ለመተንፈስ የቀናት ዕድሜዎች ይቀሯቸዋል። ሰዎች በቤታቸው በሚቀመጡባቸው ሰዓት በመጸለይ መጽሐፍትን በማንበብ አካላዊ እንቅስቃሴዎችን በማድረግ ድብርትና ጭንቀትን መወጣት እንደሚችሉ ከተሞክራቸው አጋርተዋል። Lamir Kadams Radio, Eden Garamo, Washington D C አድማጮች እንግዲህ ዝግጅታችን ተጠናቀቀ። የተከበራችሁ አድማጮች አሁን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደናደሩ